ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት።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 ሰላም፣ ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ሙዚቃ ተጀምሯል። ማስተናገዳችሁ ዲጄ ፋትነኝ። ዛሬ ዘና ፈታ የምትሉት በኢትዮጵያን ሂፕሀፕ ሙዚቃዎች ነው። ዛሬ የዘጋጁላችሁ የኢትዮጵያን ሂፕሀፖች ናቸው። እስከ መጨረሻው ድረስ እስከ መጨረሻዋ ጠብታ እስከ መጨረሻዋ ደቂቃ ድረስ ሂፕሀፕ በአማርኛ እናደምጣለን። እንግዲህ የመጀመሪያው ሙዚቃ ርጌ ያዘጋጀውት በሲያምረኝ ሆበል ጃንሆን ልበስ ተነስ ምናምን ይላል። ይቀጥላል ተነስ ተነሽ ተነስ ተነሽ በርኖስም ጃንሆን ልበስ የአገሬ ባህል ይታደሰ ቀሚሱን ፉታሽ ልበሽ ጭበራሽ ይታይ ስክበሽ ተውበሽ ደስባገቲ ውችና ኔሽ እስኪ ግስግስ ለበቅሎ ፈረስ ሳንቀል ቶሎ ደረስ፣ ውቤ በረሃ ወርደን ካራዳ ጠጁም ሚሞላ ጠላው ይቀዳ የምን መሽቆርመን የምን መቅደርደር ዋንጫው ይነሳ ሁሉም ይጨፍር፣ ግብር ይጠራ ይጣል ፍሪዳ፣ አንድም እንዳይቀር ዘመድ ወይ ባዳ። የታል ግራዝማች ፊታውራሪ፣ የወንዶች ቁና የጦሩ መሪ። ተነስ ተነሽ ተነስ ተነሽ ፐርኖሱ ጃኖን ልበስ፣ የአገሬ ባህል ታደስ። ቀሚሱን ቁታሽ ልበሽ፣ ጭፈራሽ ይታይ እስክስታሽ። ጃውበሽ አደስ ባሪቲ ውርጭና

تنس تنش بر لبس یا گری برایش ገስግሰ ከበቅሎ ፈረስ ሳንቀን ከቶሎ ድረስ አንድ ለእናቷ የስለልጅ ከእኔ በስተቀር የላት ወዳጅ። አምጡ መሰንቆ፣ ምቱ ከበሮ፣ አሞጋግሱልኝ እቺን ወይዘሮ በላንከም እርገጥ እርገጥ ዳንኪራ ሺ ማይመልሰው የወንዶች አውራ አቧራው ጭስ የሸበረ አገር አለም ዘጠይና አቶንም አስር ተነስ ተነስ ዲጄ ፋትሱ ኢን ዘ ሃውስ። እንዴናችሁልኝ? ጋቢና ቪ ወይ ነው የምታደምጡት። ዲጄ ፋትሱ ነኝ። ያደመጣችሁት ኤምሲ ሲያምረኝ ይባላል፣ ወይም ሲያምረኝ ተሾመ። ሂፓፕ ሙዚቃ ነው ዛሬ የምናደምጠው። እስከ መጨረሻው በማስከተል የምንጋብዛችሁ እንግዲህ የቴዲ ዮን ሙዚቃ ነው። አፍሪኮሎጂዎች ናቸው ፕሮዲስ ያደረጉት። አለኝታ ይሰኛል። የጥላሁን ገሰሰ ሙዚቃ ሳምፕል አድርገዋል። አዳምጡት። You faixa እንኳን ደና መጡ ወደ ቀያችን ልዩናት ሀገራችን፣ የተፈጥሮ ሀብታችን ተስማሚ ነው አየራችን ለምለሙ መሬታችን፣ ተራራና ወንዞቻችን ብዙ አሉ ቅርሶቻችን ተጠብቆ በጀግኖቻችን የጥቁር ሕዝብ ነፃነታችን ምስክራችን አረንጓዴ ቢጫ ቀያችን ሰንደቃችን መለያችን ክብራችን ባርበኞቻችን መግደዳችን እንግዳ ተቀባይ ሕዝባችን ባህላችን የቡና ጠጡት ስርዓታችን ተካፍለን መብላታችን በሃይማኖት ባህላችን በአንድነት ማክበራችን በደስታው ባዘናችን ያለው አብሮ ነታችን በጃኖ በጥበብ ማጌጣችን ማማራችን፣ እቺናት እናታችን፣ ፍቅራችን፣ ደስታችን፣ ገነታችን፣ ምድራችን፣ እስብታችን፣ መገኛችን፣ ቦታችን፣ እናታችን፣ አለታችን Survivors of the fittest, so I make hard tracks. Contributing knowledge for what your brain lacks. Cutting through the jungle like many next train tracks. Yeah, from Nazareth to Shashamani got a Zion army shooting the sheriff like Bob Marley. Ja, by my side, so you can't harm me. I bomb thee with heavy lyrics, and I do it calmly. Welcome to the land of Atum and Lali Bella. the perfect weather. It's my homie, nothing better. I wrote this letter to Ethiopia forever. The new world order, trying to get the cheddar. Never sever enemies with the spiritual force, which of course is the source of the biblical lyrical verses. Perform miracles. Victory is never achieved by individuals. በላይ በታች በግራቀኝ ስቃኝ ሐሴት ፈጥሮ በደስታ ያሳቀኝ አስደንቆኝ ከዚህ ሁሉ ያራቀኝ ማንነት የኔ ደበቀኝ በቃኝ በቃኝ ስለማላቀው ሚያጨናነቀኝ ሚያራቅቀኝ ወገን ስማኝ፣ ለአገሩ ታማኝ ስለ ሀገሬ የሚያሳውቀኝ እሱ ነው የሚጠቅመኝ። ስማኝ የትላንቱ ነው ዛሬ እያቆየኝ። ማን ነው ለአገሩ ተቆርቋሪ አስተማሪ፣ እውቀቱን ገባሪ፣ በፍልም በሙዚቃው ተሳልባው ኢንዱስትሪ ድንበር ተሻጋሪ፣ ኢትዮጵያን አስጠሪ፣ ለቱድልከሪ አዘዋዋሪ፣ ባህሉን አፍቃሪ፣ ሌላን መምሰል አሳፋሪ አስነዋሪ። ያስፈለገዋል ጥሩ መካሪ፣ ቢያሪ፣ ዝማሪ፣ ብራኑን አብሳሪ፣ መነሻው ከአገሬ ጉሪ፣ ለአለም ተናገሪ ያደመጣችሁት መሴንጀርስ ነበሩ። አበይ ቶክቻው፣ እና ሙሉ አለ ሶስቱ ነበሩ፣ በመጀመሪያ ሳይበታተሉ ማለት ነው ቶክቻው ለብቻው ሳይወጣ ልብ የተሰኘው ሙዚቃ ነበር ያስደመጥኳችሁ። ዲጄ ፋቱ ነኝ የምታደምጡት፣ ጋቢና ቪኦኤ ከዚህ ከስቱዲዮ 14 ዋሽንግተን ዲሲ አሜሪካን ሬዲዮ ድምፅ ሬዲዮ ድምፅ ጣቢያ የሚጠላለፍላችሁን ነው። በማስከተል የምንጋብዛችሁ ሙዚቃ እንግዲህ ሀሁ ቢትስ ይባላል። ሀሁ ቢትስ ታምራለች ይለናል። አስተያየቶቻችሁን በቪኦኤም ሀሪክ ላይ ጣል ጣል አድርጉብኝ ስትመጣ በዛ አደባባይ በዛ አደባባይ የግሩም ሁሉም ሰይ ሁሉም ሰይ አይተው ባያውቁ ሌላ እሷ መሳይ ሌላ እሷ መሳይ እሷ ስትቀድም በዛ ተከታይ በዛ ተከታይ ታምራለች ታምራለች ታምራለች

ጌታንችን አይተው ግን ቆሞ ሲያስተውሉ የተፈጥሮ ሳይንስ ልዩ ነው ቀመሩ ይህን ያዩታሉ ምንድነው ነገሩ? እኔ እንጃ እኔ ማ በመሆንሽም ብቻ ነው ልዩ ሄዋን ኢትዮጵያዊት ሁሉን የአዳም ዘር ማራኪ አንቺ የው በሰራም ስታ ስትመጣ ከዛ አደባባይ ከዛ አደባባይ ያንግሩ ውበት ይንያም ሁሉም ሳይ ይንያም ሁሉም ሳይ አይቶ ባያውቁ ሌላ እሷ መሳይ ሌላ እሷ መሳይ እሷ ስትቀደም በዛ ተከታይ በዛ ተከታይ all the time run away time run away time run away time time run away time run time run away time run away time run away time run away time run away time run away time run away time run away time run away time run away time run away time run away time run away time run away time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time time

let's go to I tell like, like, go as the long I've been waiting, I've been waiting for your love. Look how long I've been waiting, I've been waiting for your touch. Look how long I've been waiting, I've been waiting for your love. Look how long I've been waiting, I've been waiting for your touch. After one year, I'm here, you said you're not ready yet, but my friend dem tell me said and see you on a set. I gave you clothes, I gave you things, I gave you everything, but when it's time to make love, your are full to ring. ዲ ያደመጣችሁት ሙዚቃ ነው ሳምቦድ ፊውቸሪንግ ኢ ዲ ይባላል አርቲስት ነው ሳምቦድን ደግሞ ብዙዎቻችሁ ታውቁታላችሁ ፕሮግራማችን ቢናቢ ማስተናግዳቸውንሰሞጣእያግንበትነው ናደምጦ ያለ ነው በማስከተል ጋብዛቸው ግሩፕ ናቸው አዳዲስ ልጆች ናቸውበጣም ወድጄዋለሁ እስኪ እናንተ ደግሞ አጣጥሙትና ንገሩኝ

Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat Haurgat خبر How could she do it? She not don't don't my don't Bella, bella. 我喝西北来，西北，他的人喝白了。我喝两趟，到底甜。我喝两趟，到底甜。我喝西北来，来，西北。我喝两趟，到底甜。我喝两趟，到底甜。啊哈！ جو زين زبل بدر لكي شن احلى لي طعامه تطل تحاكو زيتو ونسي تقوم تطلع مايلو تمام النسي بدو قمتلي شن كنقول حلقي بنخز بلاي بلا تحر اخضويله. فعل انت ازازي تيم، فعل انت وزرازي تيم. بنخز بلاي بلا، مع داركي يا ضويله. انت ازازي تيم، فعل انت تيم. اقوم زيد، ሂፕ ሆፕ ደግሞ በትግርኛ ሚክስ ተደርጎ ነው። አያችሁ ሙዚቃ ፊውስ ሲደረግ ይጥማል፣ በጣም ደስ ይላል። ኛው ሙዚቃ መርከብ ይሰኛል። ሙዚቀኛው እንግዲህ በትግርኛ አስላይ ሰብሰብ ተገብራችሁ። አድማጮቻችን ፕሮግራማችን ልንጨርስ እንግዲህ የአንድ ሙዚቃ ያህል ነው የቀረን። እንግዲህ በአደመጣችሁት ሙዚቃ ዘናፈት አንዳላችሁ ምንም አልጠራጠርም። ዲጄ ፓስ ነበርኩኝ እስካሁን ድረስ አስተናግዳችሁ የነበርኩት ልጅ ሚካኤል ሀገርም እንዲህ ይለናል። በሉ መልካም ቅዳሜ እና እሑድ የተረፈውን ጊዜያችሁን ተዝናኑበት። ሰላም ምንድናችሁ? ስንፌድና ጤና ይሁዋ ከቤታችሁ ደና ደና ሰብሳነዱስ ሁሉም ማሸ ወይና እሸት እሸት ሁሉም ግባ ጨፍር፣ ተጫወት እንደኛ ምን ትተክዛለህ?